the voice of america <laughs> united states ዚምባብዌ ላይ ጥላቸው የቆዩ ማዕቀቦችን እንድታነሳ የሚያስችላት የህግ ረቂቅ ለማቅረብ እየተዘጋጁ መሆናቸውን ሰሞኑን ወደ አራት የአፍሪካ ሀገሮች ተጉዘው የነበሩ የህግ መወሰኛ ምክር ቤት አባላት አስታውቀዋል። ሴናተሮቹ በአፍሪካ ሀገሮች ጉብኝታቸው ወቅት የተደረገላቸው አቀባበል የሞቀ እንደነበር ገልጸዋል። የሴናተሮቹ የሰሞኑ ጉዞ የነበረው ወደ ምዕራባዊ የአፍሪካ ሀገሮቹ ቡርኪና ፋሶና ኒጀር እንዲሁም የደቡባዊ አፍሪካ ሀገሮች ዚምባብዌና ደቡብ አፍሪካ ነበር። ዴሞክራቶቹ የህግ መወሰኛ ምክር ቤት አባላት የዴላዌሩ ክሪስ ኩንስ፣ የኒው ጀርሲው ኮሪ ቡከር፣ የኮሎራዶው ማይክል ቤኔት እና የሚሽጋኑ ጌሪ ፒተርስ እንዲሁም የአሪዞናው ሪፐብሊካን ጄፍ ፍሌክ አፍሪካ ውስጥ በሄዱበት ሁሉ የገጠማቸው መልካም ፊት፣ መልካም አቀባበል እንደነበር ለጋዜጠኞች መናገራቸውን ሳሌም ሰሎሞን ዘግባለች። በየሄዱበት ሁሉ በፕሬዚደንት ዶናልድ ትራምፕና በአስተዳደራቸው ላይ የተነሱ በአፍሪካ ላይ ድንታቢስና አፍሪካን የረሳ ነው ያሏቸው ቅሬታዎችን የመሳሰሉ የቀረቡላቸው ጥያቄዎች እንደነበሩ ተናግረዋል። ከሌሎች በርከት ያሉ የውይይትና ገንቢ አስተያየቶች በተጨማሪ አምስቱ ሴናተሮች ወደዚያ የተጓዙት የዩናይትድ ስቴትስና የአፍሪካን ግንኙነቶች ለማጠናከር መሆኑን ያሰቡትንም ማሳካታቸውን ገልጸዋል። ዴሞክራቱ ክሪስ ኩንስ ስለ ራሳቸው የአፍሪካ ግንኙነት ሲናገሩ እርሳቸውና ሪፐብሊካኑ ባልደረባቸው ሴናተር ጄፍ ፍሌክ በአፍሪካ ጉዳይ ላይ ለአስሮች ዓመታት የዘለቀ ፍላጎትና ፍቅር እንዳላቸው አመልክተው ሁለቱም የሕግ መወሰኛ ምክር ቤቱን የአፍሪካ ጉዳዮች ንዑስ ኮሚቴ በተለያዩ ጊዜያት በተሳካ ሁኔታ መምራታቸውን አስታውቀዋል። በአሁኑ ጉብኝታቸውም ከ ከፕሬዚደንቶች እስከ ሲቪል ማህበረሰብ መሪዎች፣ ከወጣት እስከ አስተማሪ፣ ከነጋዴ እስከ ወታደራዊ ባለሥልጣናት አግኝተው ማነጋገራቸውን ጠቁመው ዩናይትድ ስቴትስ አፍሪካን በሚመለከት የሁለቱም ፓርቲዎች አቋም በሆነ ሁኔታ አብሮ የመስራት ባህል ያላት መሆኑን ሴናተር ኩንስ አመልክተዋል። የዩናይትድ ስቴትስና የአፍሪካ ግንኙነቶችን መግለጽ ከሚችሉት ጉዳዮች አንዱ ቁጥራቸው የበዛ መርሃ ግብሮች በሁለቱም ማለት በሪፓብሊካኑም በዲሞክራቲክ አስተዳደሮችም መወሰዳቸው ነው። ሴናተር ኩንስ እንደ ምሳሌም ከዘረዘሯቸው መካከል ኤችአይቪ ኤድስን ለመዋጋት የቡሽ አስተዳደር የጀመረው ፔፕፋር፣ በአፍሪካ የዘላቂ ልማት ሐሳብና መርሆችን የሰነቀው የኮንግረሱ የሚሌኒየም ቻለንጅ ኮርፖሬሽን፣ የፕሬዚደንት ኦባማው አፍሪካን በኢነርጂ የማዳረስ ፓወር አፍሪካ እቅድ፣ እንዲሁም እርሳቸው የጀመሩት የወጣት አፍሪካውያን መሪዎች መርሃ ግብር እንደሚገኙበትና ከተጠቃሚ ሀገሮች ሁሉ አበረታች ምላሾች እንደሚደርሷቸው አመልክተዋል። እነዚህ መርሃ ግብሮችና ሌሎችም ተጠናክረው እንዲቀጥሉ ሴናተሮቹ እንደሚሰሩና የሀገሮቹንም መሰል መልእክት ይዘው መመለሳቸውን፣ በዩናይትድ ስቴትስና በአፍሪካ መካከል የግንኙነቶች መጠናከር ምን ያህል አስፈላጊ እንደሆኑ ለማስገንዘብም እንደሚሰሩ ተናግረዋል። በየሄዱባቸው ሀገሮች ውስጥ ያሉ ችግሮችን ለማቃለል እንደሚሰሩ የጠቆሙት አሜሪካውያኑ ሴነተሮች አምባሳደሮች በሌሉባቸው ሀገሮች ውስጥ ከአሜሪካ ጋር ከተፈጠረው የጠጠረ ግንኙነት ባሻገር ክፍተቶቹ ለዩናይትድ ስቴትስ ለራሷም ችግር እየፈጠሩባት መሆኑን ጠቁመዋል። ሴናተር ቡከር የትራምፕ አስተዳደርን ሲወቅሱ የአሜሪካን የዲፕሎማሲ አመራር በዓለም አቀፍ ደረጃ በአጠቃላይ በተለይ ደግሞ በአፍሪካ በእጅጉ እንዲያሽቆለቁል ያደረገ ነው ብለዋል። እጅግ ፈጣን በሆነ ሁኔታ እየተለወጠች ባለችው አፍሪካ የፖለቲካ ሁኔታዋ ነው የዲፕሎማሲው ክፍተት መዘጋት እንዳለበት እምነታቸውን ገልጸዋል። ዚምባብዌን በሚመለከት ግንኙነቶቻቸውን ለማሻሻል እየሠሩ መሆናቸውንም ሴናተር ኩንስ አመልክተዋል። ላለፉት አስራ ስምንት ዓመታት ያሉ ግንኙነቶቻችንን የጎዱት ማዕቀቦች እንዲነሱ ዕድል የሚከፍት ዕቅድ ለማዘጋጀት ሴናተር ፍሬክ እየመሩ ያሉትን ጥረት እኔም ተቀላቅያለሁ። በዚምባብዌና በዩናይትድ ስቴትስ መካከል ያሉ ግንኙነቶችን ያሻከሩ የተሳሳቱ አድራጎቶች እየተሻሻሉ መምጣታቸው አበረታች ነው። ወደፊትም አዎንታዊ እርምጃዎች ይጠብቀናል ብለን ተስፋ እናደርጋለን። ሆኖም ፕሬዚደንት ምናንጋጉዌ በተለያዩ መድረኮች የሰጧቸውን ቃሎቻቸውን መጠበቃቸውና ተግባራዊ ማድረጋቸውን ማረጋገጥ እንፈልጋለን። ዩናይትድ ስቴትስ በአስራ አምስት የአፍሪካ ሀገሮች ውስጥ አምባሳደር የሌላት ሲሆን የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከአፍሪካ ጉብኝታቸው በተመለሱ ማግስት ከኃላፊነታቸው መነሳታቸው ቅር ያሰኛቸው አፍሪካውያን እንዳሉም ተጠቁመዋል። ከዲፕሎማሲውና ከልማት ግንኙነቶች በተጨማሪም ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር በጸጥታና ደህንነት እንዲሁም በወታደራዊ ልምምድና ሽብርተኝነትን በመዋጋት መስክም ያሏት መርሃ ግብሮች ቁልፍ መሆናቸውን ሴናተሮቹ ጠቁመዋል። ሳህል አውራጃ ውስጥ አምስት ሀገሮች በምዕራብ አፍሪካ በጣምራ ለሚያካሄዱት እንቅስቃሴ የ60 ሚሊዮን ዶላር በጀት መመደቧን ይታወቃል። በዩናይትድ ስቴትስና በአፍሪካ መካከል ያሉ ግንኙነቶች እጅግ የተሳሰሩና የተወሳሰቡ እጅግ የተዋጡና የተጣጣሙ እጅግም የሰፉ ናቸው የሚል መልእክት አስተላልፈዋል፣ ሴናተር ኮንስ